ዛሬ በከፍተኛ የስራ ኃላፊነት ከተቀመጡት ኢትዮጵያውያት ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝደንት ሳህለ ወርቅ ዘውዴ አስጠንቅቀዋል። ለዚህም ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚያስፈልግ ነው ያስገነዘቡት። መለስካቸው አምሃ ተከታትሎታል። በተባበሩት መንግስታት ድርጅት የስብሰባ ማዕከል እኛ ሴቶች ዘረኝነትን በመጠየፍ ለሰላም ግንባር ቀደም ሚናችንን እንወጣ በሚል መሪ ቃል ዛሬ በሀገር አቀፍ ደረጃ የሴቶች የሰላምና የትብብር ጉባኤ ተካሂዷል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስትር ወይዘሮ ያለም ጸጋይ በስብሰባው መጀመሪያ ላይ እንዳስገነዘቡት ዘላቂ ሰላም ለማስፈን በአሁኑ ወቅት በመንግሥት በኩል እየተደረገ ነው ያሉትን ከፍተኛ ጥረት ሴቶች የበኩላቸውን ድርሻ በመጫወት ድጋፍ መስጠት እንዳለባቸው ጠቁመዋል። ኢትዮጵያውያት ሴቶች አሁን የተፈጠረውን የሰላም ችግር ለመፍታት ያላቸውንም ልዩ ብቃት በንግግራቸው አንስተዋል። የሰላም አስፈላጊነት ባለፉት ሶስት ዓመታት በሀገራችን በተለያዩ አካባቢዎች በተከሰቱ ግጭቶች የተነሳ ግለሰቦች፣ ማህበረሰቡና ሀገራችን ያሳለፉትን ችግሮች ማውሳት ለቀባሪው ማርዳት ይሆናል። ነገር ግን ያለፉት ጥፋቶችን ችግሮችን እንዳይደገሙ ሁሉም ሕዝብ በተለይም ሴቶች ድርሻሽን መወጣት ይኖርብናል። በመሆኑም ሴቶች በተፈጥሮ በእናትነታችን በተሰጠን ስጦታ ሰላም ፈላጊነታችንና በባህላዊ መንገዶች ያካበትነው ሰላም የምናሰፍንበት ችግር ሲፈጠርም የምንፈታበት ልምዶችና እሴቶች በማዳበር ቤተሰቦቻችን፣ በየአካባቢያችን፣ በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በቅንጅት ለመስራት እጅ ተያዘን አንድ ብለን እርምጃ ለመጀመር የሚያስችለንን ንቅናቄ ዛሬ እንጀምራለን። ሚኒስትሯ የጉባኤውን ሁለተኛ ዓላማም አብራርተዋል። በዛሬው ዕለት እንደ ሰላም ማስከበር ሁሉ የኢትዮጵያ ሴቶች ለሀገር ልማትና እድገት ያላቸውን ሚናና ድርሻ አጉልቶ የሚያወጣ የላቀ አስተዋጽኦቸውን እውቅና ለመስጠት በተለይም ሴት ልጅ አትችልም የሚለውን ስር የሰደደው ኋላቀር አመለካከት መለወጥና በህብረተሰቡ ዘንድ የአስተሳሰብ ሽግግር ለማምጣት ጀግኒት የተሰኘ የህብረተሰብ ንቅናቄ ፕሮግራም በይፋ እናስጀምራለን። ጀግኒት እኔ ነኝ፣ ጀግኒት አንቺ ነሽ፣ ጀግኒት እናንተ ናችሁ፣ ጀግኒት ሁላችንን ነን። የጀግኒት ፕሮግራም ዓላማ ህብረተሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየርና የአመለካከት ሽግግር በማምጣት ለኢትዮጵያ ሴቶች ለሀገር እድገትና ብልጽግና ያበረክቱትና የሚያበረክቱትን የማይተካ ሚናና ድርሻ በማጉላት ተገቢውን ክብርና ሞገስ እንዲሁም ዋጋ እንዲያገኝ ማድረግ ነው። አዲሷ የኢትዮጵያ ፕሬዚደንት ወይዘሮ ሳህለወርቅ ዘውዴ በክብር እንግድነት በተጠሩበት በዚህ ጉባኤ ላይ ባደረጉት ንግግር የአገር አቀፉን ጉባኤ ወቅታዊነትና አስፈላጊነት አስምረውበታል። ይህ አገር አቀፍ የሰላምና የትብብር ኮንፈረንስም የሀገራችን ሴቶች ለሰላም የሚያበረክቱትን አስተዋጽኦ በማቀናጀት ሴቶችንና ሕፃናትን የአደጋ ተገላጭነት በመቀነስ እንዲሁም የሴቶችን ሚና በማጉላት መላው ህብረተሰብን ለዘላቂ ሰላም እና መረጋጋት በባለቤትነት ዘብ እንዲቆም የጋራ ግንዛቤ ለማሳደግ ድርሻው ከፍተኛ እንደሚሆን ይታመናል። ፕሬዚዳንት ሳለ ወርቅ ከዚህ አለፍ ብለውም የሴቶች ሚና በአሁኑ ጊዜ በኢትዮጵያ በተለየ መልኩ መታየት መጀመሩንና ይህም የተገባ እንደሆነ ነበረ ያስገነዘቡት። እንደሳቸው አገላለጽ ባለፉት ሦስት እና ሁለት ሳምንታት በኢትዮጵያ የተወሰዱ ታሪካዊ እርምጃዎች አሉ። ለሴቶች በርካታ ኃላፊነቶች ተሰጥተዋል። የካቢኔው ግማሽ ቁጥር ሴቶች መሆናቸውን ያስታውሱት ፕሬዚዳንቷ የእርሳቸውንና በጠቅላይ ፍርድ ቤት ፕሬዚዳንትነት የተሾሙትም ሴት መሆናቸውን አውስተው እርምጃው አድናቆትን ያተረፈ መሆኑንም ገልጸዋል። ይሁን እንጂ ሌላም ገጽታ አለው ሲሉ ፕሬዚዳንት ሳህለ ወርቅ ያስረዳሉ። ሴቶች በኃላፊነት ቦታ ላይ ከተቀመጡ በበለጠ ዓይን እንደሚገቡ በማጉያ መነጽር እንደሚታዩ፣ እንደምንታይ በአይነ ቁረኛ ክትትል እንደሚደረግብን ለአንድ አፍታም መዘንጋት የለብንም። ስለዚህ አማራጭ የለንም። አማራጫችን ለተሰጠን ስራ ተግተን አንድ አይናችን ብቻ ዘግተን፣ እየተኛን በአንዱ እየጠበቅን ስራችንን መፈጸም ይኖርብናል። በዚህ አንጻር በካቢኔ ውስጥ አዲስ ለተፈጠረው የሰላም ሚኒስቴር በሴት የሚመራው የሰላም ሚኒስቴር ሁላችንም ድጋፋችንን እንድንሰጥ በዚህ አጋጣሚ ጥሪ ለማቅረብ ፈልጋል። ፕሬዝዳንቷ ይህ ዛሬ ለሴቶች የተገኘ ድል ዘላቂነቱ የሚረጋገጠው በዋዛ እንዳልሆነ ምሳሌ እየጠቀሱ ነበር ያስገነዘቡት። በዛሬው ዓለም በበለጸጉት አገሮች እንኳን ሴቶች በኃላፊነት ስፍራቸው በቂ ውጤት አላስመዘገቡም በማለት የሴቶችን መብት በኃይል ወደ ኋላ መልሰውታል በማለት ወቅሰዋል። ስለሆነም ጊዜ የለም ይላሉ። በጣም በርትተን ተግተን መስራት ይኖርብናል። ስለሆነም ወቅቱ ወደ ተጨባጭ ተግባር በአስቸኳይ እንድንሸጋገር ይጠይቃል። እንደዚህ ያሉ ታላላቅ ተልእኮዎች በመፈክር ብቻ የተወሰኑ ሳይሆኑ በተጨባጭ የድርጊት ፕሮግራሞች ሊደገፉ ይገባል። በሰላም እጦት በከፍተኛ ደረጃ የሚጎዱት ሴቶች መሆናቸው ዛሬ ምንም የማያጠራጥር እውነታ ነው እና አያከራክርንም። ዛሬ ጥያቄው ሴቶች የመፍትሄ አካል መሆን ይገባቸዋል፣ በጠረጴዛው ዙሪያ መገኘት አለባቸው የሚለው ነው። ፕሬዚዳንቷ ሌሎችም ማስጠንቀቂያዎች ነበሯቸው። ሌላው መፍትሄ የሚገኘው ከራሳቸው ችግር ከሚጋፈጡ ሴቶች ነው። ወደ ታች መውረድ አለብን። ማዳመጥ አለብን። ከስብሰባ አዳራሽ ውጪ መድረስ ያለብን ድምጽ የሌላቸውን ሴቶች ድምጽ በማጉላት ደረጃ ነው። ስለዚህ ይህም ከእኛ በጣም የሚጠበቅበት በተለይ በተለይ ኃላፊነት እርከን ላይ ለመቀመጥ እድል የገጠመን ሴቶች ባለንበት የምቾት ሁኔታ የተደላደልን መስለን መታየት የለብንም፣ ከቶውንም የለብንም። ፕሬዚዳንት ሳህለወርቅ በአሁኑ ጊዜ የሴቶች በስልጣን ላይ መውጣት የአንድ ወቅት ክስተት ሆኖ እንዳይቀር ተተኪና ቀጣይ ሴት ኃላፊዎችን ለማፍራት በርትቶ መስራት እንደሚገባና አርያ መሆን እንደሚያስፈልግ አስገንዝበዋል። በዚህ ጉባኤ መክፈቻ የአዲሱ ሚኒስቴር መስሪያ ቤት የሰላም ሚኒስቴር ሚኒስትር ወይዘሮ ሙፍሪያት ካሚል ለሰላም በኅብረትና በአንድነት መስራት ቁልፍና ወቅታዊ ጉዳይ መሆኑን አስታውቀዋል። መለስካቸው አምሃ La America Drums Radio Ka Addis Ababa